በዓለም ትልቁ የኬሚካል አምራች የዩናይትድ ስቴትሱ ዳውድ ፖንት ኩባንያ የግብርና ክፍል የሆነው ኮርቴቭ አግሪ ሳይንስ በኢትዮጵያ በይፋ ተከፍቷል። በተለያዩ ምርጥ ዘሮችን እንዲሁም የጸረ ተባይና ጸረ አረም መድኃኒቶችን የሚያመርተው ኮርቴቭ አግሪ ሳይንስ ወደ ኢትዮጵያ በሚያስመጣቸው ምርቶች የአርሶ አደሮችን ምርታማነት ያሳድጋል ተብሏል። ግርማቸው ከበደ ነው ዝርዝሩን ይላከልን በመላው ዓለም ወደ መቶ ሺህ የሚጠጉ ሰራተኞች ያሉትና ተቀማጭነቱን በዩናይትድ ስቴትስ ያደረገው የዳውድፖት ኩባንያ በውስጡ ሶስት ትልልቅ ክንፎች አሉት። የግብርናው ክንፍ የሆነውና የተሻሻለ ምርጥ ዘር የምርት የጸረ ተባይና ጸረ አረም ኬሚካሎችን ያመርታል የተባለው ኮርቴቫ አግሪ ሳይንስ ዛሬ የግብርናው ዘርፍ የመንግስትና የግል ድርጅት ተወካዮች፣ አምራቾችና ሸማቾች እንዲሁም ተባባሪዎቹ በተገኙበት በኢትዮጵያ ስራ መጀመሩን ይፋ አድርጓል። በስነ ስርዓቱ ላይ ንግግር ያደረጉት የኮርቴቫ ግሪ ሳይንስ የአፍሪካና መካከለኛው ምስራቅ ፕሬዚዳንት ፕራብዲፕ ባጅዋ እንዳሉት ግብርና ላይ ብቻ ትኩረት በማድረግ የዓለም ትልቁ ነው ያሉት ድርጅታቸው የግብርናውን ዘርፍ የበለጠ ውጤታማና ፈጠራ የታከለበት እንዲሁም የኢትዮጵያን አርሶአደሮች ውጤታማ ለማድረግ ከኢትዮጵያ መንግስት ጋር ይሰራል ብለዋል። ፕሬዚዳንቱ ባጅዋ ለኢትዮጵያ አርሶአደሮች ኮርቴቫ ግሪ ሳይንስ የሚሰጠውን ጥቅምም ተናግረዋል። ኢትዮጵያ ማ ወደ ኢትዮጵያ የምናመጣው የአስርት ዓመታት ታሪክ ነው። ኢትዮጵያ ውስጥ ብዙ አድርገናል። ኢትዮጵያ ከቁልፍ ገበያችን አንዷ ናት። በኢትዮጵያ ተምሳሌት የሆነውና አርሶ አደሮች በብዛት የሚጠቀሙበት ምርታችን ፓዮኔር ምርጥ ዘር ነው። ፓዮኔር ምርጥ ዘር እና ሌሎች ጸረ ተባይ መድኃኒቶች የአርሶ አደሮችን ምርታማነት በማሳደጋቸው ኩራት ይሰማናል። ፓላስ የሚባለው ጸረ አረም ምርታችን ጤፍ የሚያመርቱ አርሶ አደሮችን ምርታማነት በድንቅ ሁኔታ አሳድጓል። ስለዚህ ኮርቴቫ እዚህ ይቆያል። ኢትዮጵያ ውስጥ በምርጥ ዘር፣ በሀገር ውስጥ ምርምር፣ በሰዎችና የአርሶ አደሮችን ሕይወት በሚያሻሽሉ ምርቶች ላይ ከፍተኛ መዋዕለ ንዋይም አፍሰሷል። ኮርቴቫ አግሪ ሳይንስ ከዚህ ቀደም ከዩናይትድ ስቴትስ ዓለም አቀፍ ልማት ድርጅት ዩኤስኤድ ጋር በመተባበር በበቆሎ ምርት የማሳደግ ፕሮግራሙ 250 ሺህ አነስተኛ ይዞታ ያላቸው ኢትዮጵያውያን አርሶአደሮች ያመርቱት የነበረውን የበቆሎ ምርት በአመት ከ2.2 ሜትሪክ ቶን በሄክታር ወደ ሰባት ሜትሪክ ቶን በሄክታር እንዲያሳድጉ አስችሏል ተብሏል። በኮርቴቫ አግሪ ሳይንስ ኢትዮጵያ በይፋ መጀመር የማብሰሪያ ስነስርዓት ላይ የተገኙት በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ራይነር ነገ መመገብ በሚለው ፕሮግራም ከአንድ ሚሊየን በላይ አርሶአደሮች አዳዲስ ቴክኖሎጂዎችን፣ ምርጥ ዘሮችን እና የአመራረት መንገዶችን እንደተማሩ አስታውሰው የዩናይትድ ስቴትስ መንግስት የምግብ ደህነትን ለማረጋገጥና ጠንካራና ፈጣን ኢኮኖሚ ለመገንባት የሚያስችል ሁለተኛውን ነገን መመገብ ስምምነት በቅርቡ ከኢትዮጵያ መንግስት ጋር መፈራረማቸውን አስታውሰዋል። ይህን ለማሳካት ኮርቴቫግሪ ሳይንስን የመሳሰሉ የግል ድርጅቶች አስፈላጊ ናቸውም ብለዋል አምባሳደር ራይነር። ኮርቴቫግሪ ሳይንስ በኢትዮጵያ ስለሚኖረው ተጽዕኖም የሚከተለውን ተናግረዋል። የመጀመሪያውና ምናልባትም ግልጽ የሆነው በጎ ተጽዕኖ አምራቾችንና ሸማቾችን በሚጠቅም ሁኔታ የግብርና ምርታማነትን ለማሳደግ ኮርቴቫ ዓለም አቀፍ ጥራት ያለው አቅም ይዞ መምጣቱ ነው። ሁለተኛው በጎ ተጽዕኖ ኮርቴቫ በኢትዮጵያና በዩናይትድ ስቴትስ የግሉን ዘርፍ ዕድሎችና ሥራ ፈጠራን የሚያበረታታ መሆኑ ነው። ሦስተኛ ኢትዮጵያ ሁሉን አቀፍ የኢኮኖሚ እድገትና ልማት ለማሳካት የያዘችውን እቅድ እንድታሳካ ኮርቴቫ አስተዋጽኦ ያበረክታል። አራተኛ የኮርቴቫ ተሳትፎ ኢትዮጵያውያን ራሳቸውን እንዲችሉ በመርዳት ኢትዮጵያ የምግብ ዋስትናንና ሰብአዊ ፍላጎቷን እንድታሳካ ያግዛል። ከ75 ፐርሰንት በላይ የኢትዮጵያ አርሶ አደሮች ምርጥ ዘሮችን እንደማይጠቀሙ ያስታወሱት የኢትዮጵያ የግብርና ትራንስፎርሜሽን ኤጀንሲ ምርትና ምርታማነት ከፍተኛ ዳይሬክተር ጭምዶ አንጫላ እንደ ኮርቴቫ ግሪ ሳይንስ በኢትዮጵያ ያሉ ድርጅቶች ለኢትዮጵያ የሚሰጡትን ጥቅም አብራርተዋል። ግብርና እንደምታውቁት መልቲዲሲፕሊነሪ ነው። በአንድ ኢንስቲቱሽን ብቻ ለውጥ የሚመጣ አይደለም። ስለዚህ የሌሎች ሀገሮች ትብብር የሌሎች ሀገሮች መረዳዳት ይፈልጋል ማለት ነው። ስለዚህ ኮርቴቫ ኢትዮጵያ ውስጥ መምጣቱ ትልቅ አቅም ይፈጥራል ብዬ ነው የማስበው። ምክንያቱም ኮርቴቫ በብዙ ሀገሮች ግዛለው ልምድ አለው በተለይ ሃይብሪድ ዘሮችን በማፍለቅ እነዚህ ሃይብሪድ ዘሮች ደግሞ ኢትዮጵያ ውስጥ ገበሬዎች ቢጠቀሙ ምርትና ምርታማነት ከእጥፍ እጥፍ፣ ሶስት እጥፍ፣ አራት እጥፍ ይጨምራል ብዬ አስባለሁ። አሁን ምን ያህል አሁን ያለው ገበሬ 80 ፐርሰንቱ ወይም ደግሞ 75 ፐርሰንቱ በላይ ምርጥ ዘርን የማይጠቀም ገበሬ ምርጥ ዘር ቢጠቀም በኢትዮጵያ ውስጥ በሁለትና በአንድ ዓመት ከፍተኛ ለውጥ ይመጣል ብዬ አስባለሁ። ስለዚህ የነዚህ የኮርቴቫ መኖር እነዚህን ችግሮች ሁሉ ይቀርፋል የሚል እምነት አለኝ። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ